ባለፉት ስምንት ወራት በኢትዮጵያ ሁለት ተቃራኒ የሚመስሉ ሁነቶች እየተስተዋሉ ይገኛሉ። በአንድ በኩል ዲሞክራሲ፣ የሕግ የበላይነት፣ የኢኮኖሚ ግንባታ ይታያል። በሌላ በኩል ደግሞ አለመረጋጋት፣ የሰላም መናጋት፣ ሕገ ወጥነት፣ የግልም ሆነ የቡድን መጻኢ እድሎች እርግጠኛ አለመሆን ይስተዋላል። ይህንን ወቅታዊ ሁኔታ አስመልክቶ ቪኦኤው ዘጋቢያችን መለስካቸው አመሃ ከአርበኞች ግንቦት ሰባት ሊቀመንበር ከፕሮፌሰር ብርሃኑ ነጋ ጋር ቆይታ አድርገዋል። ከጥቂት ወራት በፊት የአርበኞች ግንቦት ሰባት አመራር አባላት የኢትዮጵያ መንግሥት ያደረገውን ጥሪ ተከትሎ ወደ አገራቸው በገቡበት ወቅት የድርጅቱ መሪ ፕሮፌሰር ብርሃኑ ነጋ ሰፊ ንግግር አድርገው ነበረ። የንግግራቸው ጭብጥ አርበኞች ግንቦት ሰባት የለውጡን ሂደት እንዴት ይመለከተዋል የሚለውን የሚተነትን ነበረ። ሦስት ደረጃዎችን ሰጥተውታል። የመረጋጊያ፣ የተቋማት ግንባታና ዘላቂ የሀገር የመገንቢያ ጊዜ በማለት። ዛሬ በመጀመሪያው ደረጃ የት ላይ እንገኛለን የሚል ጥያቄ ነበረ። መጀመሪያ በዛም ጊዜ ያቀረብኩት እንትን ኢሴንሻል የሚለው የለውጡ ሂደት በምን መልክ ይሄዳል ምን ምን ደረጃዎች ያልፋል፣ የሚለውን የራሳችንን ግምገማ ያስቀመጥበት ነበር እና በዛ ሁኔታ መጀመሪያ ወደ እውነተኛ ዴሞክራሲያዊ ስርዓት እንሸጋገር የሚል አጠቃላይ ስምምነት ካለ ያንን ለማድረግ ሀገሪቱ ውስጥ ያለውን ሁኔታ በደንብ ገምግሞ የሰለጠነ ዴሞክራሲያዊ ስርዓት ለማቆም ለውጡ በምን በምን ደረጃ መሄድ አለበት፣ መወሰድ ያለባቸው እርምጃዎች ወይም ለውጡ የሚሄድባቸው ሂደቶች ምን መሆን አለባቸው በሚል ያቀረብነው ነው። እና የመጀመሪያው የሰለጠነ ፖለቲካ በመጀመሪያ ሰላምና መረጋጋትን ይፈልጋል። ያን ሰላምና መረጋጋትን መጀመሪያ ማስረገጥ ያስፈልጋል። እሱ ከሆነ በኋላ እና እንደዛ አይነት በሰላማዊ መንገድ ለመነጋገር ለመወያየት የሚያስችል ድባብ ከተፈጠረ በኋላ ዜና ወደሚቀጥለው እና እውነተኛ ዲሞክራሲያዊ ምርጫ ለማድረግ ወደሚያስፈልጉ የተቋም የህግ መሻሻሎች በጋራ ተመክሮ የሚኬድበት ሁለተኛ ደረጃ ይኖራል። ከዛ በኋላ ደግሞ ዘላቂው የአገሪቱ ፖለቲካ በምን መሰረት ላይ ይቆማል የሚለው ጥያቄ ምናልባትም ይሄ ምርጫ በደንብ ከተካሄደና እውነተኛ የህዝብ ውክልና ያለው መንግስት ከተመሰረተ በኋላ እነኚህ ስሱ የሆኑ ሴንሲቲቭ የሆኑ ኢሹዎች ከህገ መንግስት ጋር የተያዙ ህገ መንግስቱን የመቀየር ጉዳዮች የማሻሻል ጉዳዮች በምን መልክ ይሄዳሉ የሚለው ውይይት ከዛ በኋላ በሰከነ መንገድ ይሄዳል። ይሄ ሶስተኛው ዘላቂው የአገሪቱ የፖለቲካ መሰረት ምንድን ነው የሚለው ላይ የሚደረግ ውይይት ነው። በእነኚህ ሶስት ደረጃዎች አልፏል በሚል ነው እንትን ያደረግነው። ገና የሽግግር ሂደቱ ገና መጀመሩ ነው እና እነኚህ እነኚህን ደረጃዎች ማለፍ ግዴታ ይሆንብናል ብዬ አስባለሁ። አሁን ገና የመጀመሪያውን የመረጋጋት እና የሰላም እንትኑን ላይ በአጠቃላይ እምነት ቢኖርም ገና እሱን ለማስፈጸም የሚያስፈልጉት ምንድን ናቸው የሚሉት በፖለቲካ ኃይሎች መካከል ውይይት ተደርጎ ገና እንትን አልተደረገም። ይሄ ይጀመራል የሚል ተስፋ አለኝ። ዜን ከዛ ቀጥሎ ደግሞ ወደ ሁለተኛው ደረጃ በእነዚሁ የፖለቲካ ኃይሎች መካከል የሚደረግ ውይይት ይጀመራል ብዬ ተስፋ አደርጋለሁ። አሁን ያለው ገና የመጀመሪያውንም በደንብ ውይይት በማድረግ እና በመነጋገር በፖለቲካ ኃይሎች መካከል የሚደረገው ውይይት አልተጀመረም። ግን ሁላችንም ተስፋ የምናደርገው ይሄ ይጀመራል ብለን ግን እስካሁን ድረስ እንግዲህ ከአርበኞች ግንቦት ሰባት አኳያ ያደረጋችሁት ሙከራ የለም? ያለውን አለመረጋጋት እንኳ እንደው የተሻለ ማድረግ ምን ልማት ምን ጥረት አድርጋችኋል? አይም፣ በሁለት መልኩ ልናየው እንችላለን። ይሄንን አንደኛው እኛ በራሳችን እንደ ድርጅት በአመለካከት ደረጃ ድርጅታችን ይዞ የሄደው ነገር ለግጭት ምክንያት እንዳይሆን በቀና ውይይት ላይ የተመሰረተ እንዲሆን ከሕዝብ ጋር የምናደርጋቸው ውይይቶች ወደ ግጭት እንዳያምሩ ከመንግስት የጸጥታ ኃይሎች ጋር እየተነጋገርን በምን መልክ እናድርገው ችግር ይኖራል በሚባል ጊዜ ጊዜዎችን እያስተላለፍን በፊት ካሰርናቸውም የተወሰኑትን ብቻ ነው ያደርግ ነው ወደፊት የምናደርገው በዛ መልክ ነው። በተቻለ መጠን ድርጅታችን በምንም አይነት ለግጭት ምክንያት እንዳይሆን ወር ለግጭቶች መፈጠር ሁኔታውን ወደዛ የሚገፋ ነገር እንዳያደርግ በጥንቃቄ እየሄድንበት ነው። ከመንግስት ኃይሎች ጋር እየተነጋገር ነው የምናደርገው። ይሄ አንደኛው በራሳችን የምንወስዳቸው እርምጃዎች ናቸው። በተለያዩ ቦታዎች ትንኮሳዎችም ምናምን በሚኖሩ ጊዜ አባሎቻችን፣ ደጋፊዎቻችን ወደዛ አይነት ግጭት ውስጥ እንዳይገቡ ከመምከር ጀምረን ኢቨን እንደዚህ አይነት ትንኮሳዎች በሚኖሩ ጊዜ መሸሽ ለጊዜውም ቢሆን መብታችን ነው ብለን እንኳን ብናምን ከኅብረተሰባችን ጋር የመነጋገር የትም ቦታ የመነጋገር መብት አለን። ይሄ ነው ዴሞክራሲያዊ ስርዓት ማለት ለመፍጠር የምንፈልገው ስርዓት ይሄ መሆኑን እንኳን እያወቅን፣ ለጊዜው ግን በስሜት የሚነዱ ብዙ ነገሮች ባሉበት ሁኔታ፣ ብዙ አለመረጋገቶች ባሉበት ሁኔታ ወደዛ አይነት ግጭት ውስጥ እንዳይሄድ ጥንቃቄ የምናደርገው ነገር አለ። ይሄ የመጀመሪያው ነው። ሁለተኛው ግን እንደዚህ አይነት አገራዊ ውይይት እንደሚያስፈልግ እንደ አገራዊ መስማማት እንደሚያስፈልግ የፖለቲካ ኃይሎች በእነኚህ ጉዳዮች ዙሪያ ውይይት ማድረግ እንዳለባቸው ከሚመለከቷቸው የፖለቲካ ኃይሎችም ጋር ይሁን ከመንግስት ሰዎችም ጋር እንወያያለን በዚህ ጉዳይ ላይ። እና በእነኚህ ሁለት መንገዶች ነው እየሄድንበት ያለ ነው። ወደዛ እንዲኬድ መንገዱን ለመጥረግ የሚያስፈልጉ ስራዎች እንዲሰሩ በመንግስትም በኩል በፖለቲካ ድርጅቶችም በኩል እነኚህን ውይይቶች በድርጅታችን ደረጃ እንደኝ ውይይቶች እናደርጋለን። ይሄ ግን አንድ ድርጅት እና ከአንድ እንትን ጋር የሚደረግ ብቻ አይደለም። ሁሉንም ማካተት ስላለበት ይሄን ደግሞ በተወሰነ ደረጃ መንግስት ነው ኃላፊነቱን ወስዶ ወይ ይሄ የለውጥ ኃይሉ በመንግስቱ ውስጥ ያለው የለውጥ ኃይሉ ነው ይሄንን ኃላፊነት ወስዶ ማድረግ ያለበት ብለን እናምናለን። ይሄን እንዲያደርጉ ሃሳብ እንሰጣለን። ሰጥተናችኋል፣ ሰጥተናል። እዚህ ነው ወደኋላ ልወስደዱትና ምናልባት በገዢው ፓርቲ ባሉት የለውጥ አራማጆች አማካይነት የተፈጠረው ለውጥ እስካሁን ድረስ ብዙ ሄዷል። ግን በአሁኑ ጊዜ የበለጠ አለመረጋጋት አለ። በተለይም ደግሞ እናንተ እና ሌሎችም ተቃዋሚ ድርጅቶች ተባሩ ውጭ የነበሩት ከመጡ በኋላ የአለመረጋጋቱ ተባበሰዋል የሚባል ነገር አለ። በእርሱ አስተያየት በአሁኑ ጊዜ በኢትዮጵያ ውስጥ ያለው የሰላም እጦትና አለመረጋጋት ምክንያቶቹ ምንድን ናቸው ይላሉ? ያለንበት የለውጥ ሂደት ነው። በለውጥ ሂደት ላይ ሁለት አይነት የአለመረጋጋት ምክንያቶች አሉ ሁሉ ጊዜ አንደኛው ይሄንን የለውጥ ሂደት የማይደግፉ ኃይሎች የተረጋጋ ሁኔታ እንዳይፈጠር ሆን ብለው የሚያደርጉት እንትን አለ። እነኚህ ኃይሎች ጉልበታቸው ሙሉ ለሙሉ አልመከነም። እዚህ በቀድሞ ስርዓት ብዙ ገንዘብ ሲያካብቱ የነበሩ ሰዎች ናቸው። ለውጡ ገና ስር ድረስ ዘልቆ ዋናው ይሄ ለውጥ አራማጅ ከምትላቸው ኃይሎች በታች ያሉ መዋቅሮች ውስጥ ገና በደንብ ጠልቆ አልገባም። ብዙ ጭንቀት አለ። በብዙ እዛም ውስጥ ያሉት ሰዎች መካከል ምንድነው የወደፊት እጣችን ምንሆንነው የለውጥ ተዋለት እስከ መጨረሻው ከሄደኛ ምን እንሆናለን ምናምን የሚል ፍርሃትም ያላቸው ሰዎች ስላሉ እነኚህን ለውጡን በዋናነት ከላይ ሆነ የሚዘውሩት ሰዎች ያላቸውን ሀሳብ ወይ አለመረዳት ወይ ቢረዱም የራሳቸው ጥቅም ይነካብናል ብሎ የሚያስቡ ኃይሎች ያሉበት ሁኔታ ስላለ በእነሱ በኩል የሚፈጠሩ የአለመረጋጋት ምክንያቶች አሉ። ይሄ አንደኛው ነው። ሁለተኛው ደግሞ በማህበረሰቡ በኩል ደግሞ የለውጥ ፈለጋው ግፊት በጣም ኃይለኛ ነው። ይሄ የለውጥ ፍለጋ ነገር ከብዙ መከራ እና ጭንቀት ውስጥ የወጣ ማህበረሰብ ስለሆነ እነኚህ ለውጦች ቶሎ እንዲሄዱ ይፈልጋል። ይህ ለውጦች ደግሞ በቶሎ አልሄዱም በሚል የሚፈጠሩ አለመረጋጋቶች አሉ። በአንድ በኩል የችኮላ ነገር አለ፣ በሌላ በኩል ደግሞ ለውጡም እንዳይኖር የማደናቀፍ የሚፈልጉ ኃይሎች አሉ። ይሄ በጣም ካላጋነነው በሁሉም የለውጥ ሂደቶች ላይ ያሉ ነገሮች ናቸው። አንዳንድ ጊዜ ብዙ ጊዜ የምንረሳው አዲስ ስርዓት መፍጠር ጨዋታ አይደለም። አዲስ ስርዓት መፍጠር በጣም በጣም ብዙ ችግሮች አሉበት ነው። ዴሞክራሲያዊ ስርዓት ለረጅም ጊዜ የጀመሩ ሀገሮች የፈረንሳይን አብዮት ብታዩ ከመቶ ዓመት በላይ ፈጅቷል፣ ተረጋግቶ እንደው ሪል እንትን ስርዓት እስኪሆን ድረስ። የእኛ አገር ደግሞ ብዙ የተወሳሰቡ ችግሮች አሉበት ነው። ብዙ ትዕግስት የሚጠይቅ ብዙ በብልሃት የምትሄድባቸው ጉዳዮች አሉ። እነኛን ነገሮች እስክታገኝና እንደው የተረጋጋ መደላደል እስክደርስ ድረስ እንደነኛ አይነት መንገራገጮች መኖራቸው ምንም ሊገርመን አይገባም። ኤግዛጅሬትድ መሆን የለበትም። በለውጥ ጊዜ ደግሞ ግጭቶች የሚባባሱት በተለይ እንደዚህ አምባገነን ከሆነ ስርዓት ውስጥ ስትወጣ፣ አምባገነን ስርዓት እነኝን ለውጦች እንትን አፍኖ ነው አስሮ፣ ገድሎ፣ ገርፎ ማንም ሰው ምንም ነገር እንዳያደርግ። ይሄን ነገር ወደ በለጠ ኢቬንቹዋሊ ወደ በለጠ ግጭት እንደሚወስድ በደንብ ታይቶ አገሪቱ ልትፈርስ የምትደርስበት ደረጃ ላይ ከደረሰ በኋላ የለም ይሄ መንገድ አያስኬድም፣ በአዲስ መንገድ እንሄድበት የዜጎች መብት የተከበረበት እንትን እንሂድ ስትል የምትፈጥረው ክፍተት አለ። ህብረተሰቡ ያንን የለውጥ ግፊት በቶሎ እንዲሆንለት የሚያደርገው መግፋታል። እንደ በፊቱ አታስሮም፣ አትደበድበውም። ገና ህብረተሰቡ የዚህን የለውጥ አካሄድ በደንብ ተረድቶ የሚካሄድበት በአንድ ጊዜ የሚሆን ነገር እንዳልሆነ ደረጃ በደረጃ የሚሆን ነገር እንደሆነ እስኪረዳ ድረስ እነኝ ግጭቶች ይኖራሉ። እኔ በጣም ሊያስገርመን አይገባም። ሁሉ ነገር አልጋ ባልጋ ቢሆን ነው ሊያስገርመን ይገባ አይነበርም። ዋናው አይናችንን ከኳሱ ላይ እንዳናነሳ ሊፈጠር የምንፈልገው ስርዓት ምን እንደሆነ በደንብ አውቀን፣ ይሄን ስርዓት ለመፍጠር ደግሞ ከወጣንበት መከራና ከተፈጠረው በጣም የተወሳሰቡ ችግሮች በዚህ በ27 ዓመት ከተፈጠሩት የተወሳሰቡ ችግሮች ወጥተን ወደ አዲስ የተረጋጋ ስርዓት ለመሄድ ጊዜ የሚወስድ መሆኑ እስከዛ ድረስ ግን እነኚህ ቅድም ባልኳቸው ምክንያቶች ግጭቶች ሊኖሩ የሚችሉ መሆኑ እነኚህ ግጭቶች ግን በአዲስ ያፈታት ዘዴ እንደበፊቱ በጉልበትና በእንትን ብቻ ሳይሆን በአዲስ ያፈታት ዘዴ ለመፍታት በመንግስትም ተቋማት መካከል ገና የጠነከረ አዲስ የአፈታት እንትኖች በሌሉበት የድሮ ስርዓት በተወሰነ ደረጃ ሰፖርት ሲያደርጉ የነበሩ ተቋሞች ስለሆኑ የነበሩት የሚያውቁበት ከዚህ በፊት የሄዱበት የነበረውን ነገር ይዘው በአንዳንድ ጊዜ በሱ ሲገፉበት፣ የለም ያ አያስኬድም በአዲስ መንገድ መኬድ አለበት የሚባለው ገና ተቋማዊ መሰረት ይዞ በደምብ ጠንክሮ በማይሄድበት ሁኔታ እነዚህ ችግሮች ምንም የምትወጣባቸው ካነሱት አይቀር የብሔራዊ አንድነት መንግሥት ቢቋቋም የተሻለ ሰላምና መረጋጋት ያመጣል የሚሉ የተቃዋሚ ፓርቲዎች አሉ። ይህን ጥያቄ እናንተ እንዴት ታዩታላችሁ? ፕሮፌሰር ብርሃኑ ለዚህና ለሌሎች ጥያቄዎቼ መልሶቻቸውን ሰጥተውኛል። በሚቀጥለው ዝግጅት ይዤ ቀርባለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።